አቶ ንጉሱ ጥላሁን አመሰግናለሁኝ። እንግዲህ ለጊዜው እስቲ ዛሬ በአማራ ክልል ውስጥ ያለው ሁኔታ ምን እንደሚመስል በእናንተ ግምገማ ይንገሩኝ። በክልሉ በአጠቃላይ በተለይም በምስራቁ የአማራ ክፍል እና በሚበዙት ዞኖች እና አካባቢዎች ያው የወትሮ ሰላማዊ ሁኔታ ነው ያለው ነገር ግን በጎንደር አካባቢ ጎንደር ከተማውን በተለይ ማዕከል አድርጎ ሆቴሎች፣ የሱቆች በአጠቃላይ የአገልግሎት መስጫ ተቋሞች እና የትራንስፖርት አገልግሎትም ተቋርጧል። የመንግስት ተሽከርካሪዎች ሰራተኞችን ወደ መስሪያ ቤት የሚያደርሱበት ሁኔታ ነው ያለው። ከዛ ውጪ ያሉ አገልግሎቶች ተቋርጠዋል። ህብረተሰቡ አሁን በጎንደር እንግዲህ ሁለት ጊዜ ነው ይሄ ጉዳይ በጎንደር ሲከሰት እና ሁኔታውን በጥብቅ እየተከታተል ነው ነው አመራርም ስምሪት አድርጓል። በተከታታይም ከህብረተሰቡ ጋራ ውይይት ያደርጋል። እንግዲህ ህብረተሰቡ ይሄንን ጥሪ በሚያስተላልፉና ህብረተሰቡ እንዳይንቀሳቀስ የንግድ ተቋማቱንም እንዳይከፍት ተጽዕኖ የሚያሳድሩ አካላት ጎንደርንም ህብረተሰቡንም እንደ ህብረተሰብ ጎንደር ከተማንም በከተማ ደረጃ ጉዳት እያደረሱባት እንደሆነ ያው ጎንደር በሀገራችን ካሉ ታላቅ ታሪክ ካላቸው ከተሞች አንዱ ከተማ ነው። እናም አሁን ይሄ ሁኔታ ህብረተሰቡን በኢኮኖሚም፣ በማህበራዊ ኑሮውም፣ በስነልቦናም እጅግ የተረጋጋና በለውጥ ውስጥ ያለ ከተማ ነው። አሁን ግን ለሁለተኛ ጊዜ ይሄ ነገር ሲከሰት ያው የከተማውን አጠቃላይ ማህበራዊ ኢኮኖሚያዊና የህብረተሰቡንም ስነልቦና ሁኔታ እየጎዳ ስለሆነ መንግስትም በተደጋጋሚ እንደምንለው የህብረተሰቡን ድጋፍ ተከትሎ የህብረተሰቡን ይሁንታ ይዞ ለህብረተሰቡ ከለላ በመሆን መከታ በመሆን ሁሉም ነገር ወደነበረበት እንዲመለስ የማድረግ ስራ እየሰራ ነው። በከተማ አስተዳደሩም ደረጃ በሰሜን ጎንደር ዞን ደረጃም ክልሉም እንደ ክልል ማለት ነው። ምንድን ናቸው? በዝርዝር ይታወቃሉ እነዛ ስራዎች እንግዲህ ምንድን ነው? በመጀመሪያ ደረጃ በተናጠል የእያንዳንዱን ተቋም ሆቴል፣ ሱቅ ጉዳይ እና አጠቃላይ የከተማውን የንግድና የመሳሰሉት እንቅስቃሴዎች ከማየታችን በፊት የጎንደርም ከተማ ይሁን የአካባቢው ህዝብ ቀደም ብሎ ወደ ግጭት ሲገባ ከዛ ቀደም ብሎ ከነበረው ሁኔታ ወደ ሰላማዊ ሁኔታ ለመመለስ መንግስት በመንግስት ደረጃ መመለስ የሚገባ ጥያቄዎች መመለስ፣ እነዚህን ለመመለስ ደግሞ በአግባቡ መገምገም እነዚህን በአግባቡ ገምግሞ በተፋጠነ ሁኔታ እና በበቂ ሁኔታ መርህን መሰረት አድርጎ ምላሽ መስጠት በነዚህ ጉዳዮች ላይ ከህብረተሰቡ ጋራ መግባባት ላይ መድረስ ነው እንደ አቅጣጫ የተያዘው። ይሄንን አስመልክቶም በዛሬው ዕለት የክልላችን ርዕሰ መስተዳድር እስካሁን የተሄደበትን ርቀት እና በግምገማ ላይ ያለንበትን ሁኔታ እየወሰድናቸው ያለናቸውን ውሳኔዎችም ለህዝቡ በሀገር ውስጥ ሚዲያ መግለጫ ሰጥተዋል እና በዛ ላይ እየተመለከተውም ችግሮችን የምንፈታበት አግባብ ከህዝቡ ጋር በመሆን በመርህ ላይ ተመስርተን እንደየቅደም ተከተሉና እንደየደረጃቸው ችግሮቹን መፍታት እንዳለብን በመንግስት ደረጃም ስምምነት የተደረሰ መሆኑን ይሄንኑ በጥልቀት እየገመገምን መሆኑን እና ህዝቡም ይሄንን ተገንዝቦ አሁን ያለው ሁኔታ ጎንደር ላይ ብቻ ሳይሆን በሌሎችም ግጭት በሚከሰትባቸው የክልላችን አካባቢዎች ችግሮቹን ህብረተሰቡ ያነሳቸውን ችግሮች መልስ መስጠት የሚቻለው መፍታት የሚቻለው ህብረተሰቡን ማሳተፍ የሚቻለው በመጀመሪያ ደረጃ ሰላማዊ ሁኔታ ሲጠበቅ መሆኑን ይሄንን ሰላማዊ ሁኔታ የማስጠበቅ ተልኮና ኃላፊነት ደግሞ የጎንደር ህዝብና የመንግስት ኃላፊነት መሆኑን መንግስትም ይህንን ኃላፊነቱን ከአሁን ቀደም ከነበረው ሁኔታ ለከተማ ህዝብ ደህንነት፣ ለጎንደር ከተማ ወደኋላ ላለመመለስና የታሪካዊነቱን የነበረ የቆየት ታሪካዊነቱን የሚያጠፋ የሚሽር ወደኋላ የመመለስ ታሪክ እንዳይጻፍ ኃላፊነት ስላለበት መንግስት ይሄንን ለመስራት እየተንቀሳቀሰ ነው እና በየደረጃው ምላሽ የሚያገኙ ጥያቄዎች ምላሽ እንደሚያገኙ መንግስት ደረጃም ስምምነት የተደረሰባቸው ጉዳዮች መሆኑን እነዚህም ደግሞ በዝርዝር ከህብረተሰቡ ጋራ ለህብረተሰቡ የሚገለጹ መሆኑን ተገምግሟልም የግምገማችንን አጠቃላይ አቅጣጫም ርዕሰ መስተዳድሩ በመግለጫቸው ገልጸዋል ማለት ነው። ይሄ የገለጹልኝ ሁኔታ እንዳለ ሆኖ በሌላ በኩል ደግሞ አንዳንድ የኃይል እርምጃዎች እየተወሰዱ መሆኑን ከመንግስት ወገን የምንሰማቸው ነገሮች አሉ። ለምሳሌ ባህር ዳር ላይ በሰሞኑ የስራ ማቆም አድማ ተሳትፈው ነበሩ የተባሉ ድርጅቶች እየታሸጉ መሆኑንና ይሄው ብሸጋ ነገም እንደሚቀጥል በፍኖተ ሰላም አካባቢ ትናንትና ሰልፍ ነበር፣ ዛሬም የአካባቢውን ወረዳዎች ጨምሮ ተስፋፍቷል የሚል መረጃ አለ። በዚያም ላይ ተኩስ እንደነበረ፣ የተመቱ ሰዎች እንደነበሩ፣ አንድ ካህን መታሰራቸውን፣ ጎንደር ላይም በትናንትናው ምሽት በቁጥጥር ስር የሚገኙትን የወልቃይት ኮሚቴ አባል የሆኑትን ኮሎኔል ደመቀን ወደ ሌላ ቦታ ይዞ ለመሄድ ታስቧል በተባለ እንቅስቃሴ የጦር አባላት ወደ አንገረብ እስር ቤት ሄደው እንደነበረ የሚጠቅሱ መረጃዎች አሉና፣ እንዴት ነው እነዚህ እንቅስቃሴዎች እየተካሄዱ ያሉት? ከመጨረሻው ነገር ለመነሳት ኮሎኔል ደመቀን በተመለከተ የክልሉ የጸጥታ መዋቅር ለሌላ አካል ወይም ደግሞ ለፌዴራል መንግስት አሳልፎ ሊሰጥ ነው፣ ስለዚህ ህብረተሰቡ ይሄንን ይከላከል የሚል ጥሪ እንደተላለፈ በዚህም ምክንያት ህብረተሰብ ውስጥ ግርታ እንደፈጠረ መረጃውም አለን። ነገር ግን እዚህ ላይ አንድ መጀመሪያ መታየት ያለበት ጉዳይ ግለሰቡ በቁጥጥር ስር ውሏል። ለምን ቢባል በህግ ተጠርጥሯል። ማንኛውም የተጠረጠረ ሰው እንደሚስተናገድበት የህግ አግባብ እንደሚያዝበት አያያዝ በህግ ጥላ ስር ተይዟል። ክልሉ መንግስት ይሁን በመንግስት ደረጃ ግለሰቡን በየትኛውም ደረጃ ቢሆን ከአንድ ቦታ ወደ ሌላ ቦታ መውሰድ አስፈላጊ ነው አሁን ብሎ ቢያምንና ቢወስን በማንኛውም ጊዜ ይወስደው ነበረ። ግን ተጠርጥሮ በህግ ጥላ ስር ከዋለበት ዕለት ጀምሮ ህብረተሰቡ፣ የአካባቢው ህብረተሰብ የሚያነሳቸው ልዩ ልዩ ጉዳዮች አሉ። ህብረተሰቡ የሚያነሳቸውን ጉዳዮች በመጀመሪያ ደረጃ በጽሞና ማየት ህዝቡ እነዚህን ጉዳዮች ካነሳ ግለሰቡን በተመለከተ የሚያነሳቸውን ጉዳዮች አንድ የተጠረጠረ ሰው በሚያዝበት አግባብ በሚያዝበት የህግ ሁኔታ መሰረት መያዝ ተገቢ መሆኑን እያመነ ያንን እያስጠበቀ የህግ የበላይነትን እያረጋገጠ፣ ነገር ግን ደግሞ የህብረተሰቡ ነባራዊ ሁኔታ ከግምት ውስጥ ማስገባትና ማየት ተገቢም ስለሆነ ለህብረተሰቡ የሚያነሳቸውን ጥያቄዎች በአንክሮ ማየት ለህብረተሰብ ክብር መስጠትም ስለሆነ የተሳሳተ ጉዳይ ቢኖር እንኳን ህብረተሰቡ የተሳሳተ መሆኑን ማሳየት ተገቢ ስለሆነ ጊዜ ወስዶ በፍጹም ከቀድሞ የተለየ ነገር እንቅስቃሴ አልተደረገም። የመጀመሪያው ነገር ይሄ ነው መወሰድ ያለበት። ይሁን እንጂ የመከላከያ ኃይል አባላት በዚያም ማረሚያ ቤት ላሉ የመከላከያ አባላት ደሞዝ ለመክፈል በዕለቱ ተንቀሳቅሰዋል። ለደሞዝ ክፍያ የሄዱ አካላት ለሌላ ተልእኮን እንደመጡ ተደርጎ በከተማው በአካባቢውም ስለተነገረና የተዛባ መረጃ ስለተሰጠ ይሄ ግርታ ተፈጥሯል። ይሁን እንጂ ይሄ በመፈጠሩ በሰው ህይወት ይሁን በሌላ ጉዳይ ላይ የደረሰ ምንም ጉዳት የለም። ምንም አንዳንችም የደረሰ ጉዳት የለም። አዎ የለም። እንደዛ የሚጠቁምም ነገር የለም። ነገር ግን ምንድን ነው በዚህ ሁኔታ ውስጥ ከገባን ጊዜ ጀምሮ የጎንደርን ብቻ ሳይሆን የሌሎች አካባቢዎችንም ህብረተሰብ ለማደናገር፣ ግራ ለማጋባት ምናልባትም እልፍ ሲል ብጥብጥ ውስጥ ገብቶ ከተሞቻችን እና አካባቢዎቻችን የትርምስ ማዕከላት እንዲሆኑ በዚህ በአንድ ወር ጊዜ ውስጥ በርካታ አሉባልታዎች፣ በርካታ የፈጠራ ወሬዎች በህብረተሰቡ ውስጥ እንዲሰራጩ ሲደረግ እናስተውላለን። አንዳንዶቹ በሆነ ደረጃ ህብረተሰቡ ላይ ብዥታ ፈጥረዋል። አንዳንዶቹን ህብረተሰቡ ረጋ ብሎ ሰክኖ አይቶ መረጃ ከግራም ከገኝም መዝኖ ንቆትቷቸዋል። አንዳንዶቹ በሬ የወለደ ናቸው አንዳንዶቹ ደግሞ ጫፍ ይዘው የተያያዘችውን ጫፍ ወደ ሌላ ነገር በመውሰድ ወደ ህብረተሰቡ የሚለቀቁ ናቸው። ስለዚህ ህብረተሰቡ አሁን አሁን ጥሬውንና ብስሉን መረጃ እየመዘነ መወሰን ጀምሯል። መቼም ቢሆን ህብረተሰብ ከመርህ ስለማይወጣ ማለት ነው። ስለዚህ በአንገረብ ማረሚያ ቤት ኮሎኔል ደመቀን አስመልክቶ የተከሰተው ነገር በአጠቃላይ ይሄ ነው፣ ግን አንድ የህብረተሰብ ማደናገሪያ አጀንዳ ሆኖ አገልግሏል። ከዛ ውጪ በባህር ዳር ከተማ ባለፈው ሰሞን አገልግሎት መስጫ ተቋማት አገልግሎት አቋርጠው ነበረ። አገልግሎት ያቋረጡት አገልግሎት እንዲጀምሩ ከተማ አስተዳደሩ ውይይትም አድርጓል፣ ማስጠንቀቂያም ሰጥቷል። ምክንያቱም እንግዲህ አገር የሚመራው በህግ እስከሆነ ድረስ የህግ የበላይነትም እስካለ ድረስ የንግድ ህጉ የሚለው አንድ በንግድ የተሰማራ ግለሰብ ወይም አገልግሎት የሚሰጥ ግለሰብ አገልግሎቱን ወይም የንግድ ስራውን ለተገልጋዩ በማንኛውም ጊዜ በተገቢ ሁኔታ ማቅረብ እንደሚገባው ያዛል። ስለዚህ ይሄንን ደግሞ የሚያስፈጽመው መንግስት ነውና ይሄንን ሲያስፈጽም ህብረተሰቡ ደግሞ የሚያነሳው የንግድ ማህበረሰቡ አገልግሎት ሰጪ ተቋማቱ የሚያነሷቸው ጉዳዮች ደግሞ አሉ። ምክንያቱም ጫና የሚያደርጉ ስራ እንዳይሰራ የሚፈልጉና ህብረተሰቡን የሚያስጨንቁ ወገኖች አሉ። ሱቃቸውን እንዲዘጉ፣ አገልግሎት እንዳይሰጡ የሚያደርጉ ስለዚህ እነዚህን መንግስት አደብ ያስገዛልን። ይሄን ማድረግ ባልተቻለበት ሁኔታ ስራ መስራት አልቻልንም ተብሎ መንግስት ደግሞ ለዚህ ቋሚ ጥበቃ እንደሚያደርግ ማንኛውንም ኃላፊነት እንደሚወስድ በተለያየ አግባብ ሲገልጽ ቆይቷል። ስለዚህ ወደ ስራ አብዛኛዎቹ ገብተው ወደ ስራ ያልገቡት ላይ ከተማ አስተዳደሩ ለጊዜው ጊዜያዊ በሆነ ሁኔታ የንግድ ተቋማቸውን ከእነሱ ጋር ተወያይቶ መተማመን ላይ መደረስም ስለሚገባው እነሱ ስለሚጎዱ፣ ከተማ አስተዳደሩም ስለሚጎዳ፣ ህዝቡም ስለሚጎዳ ወደ መደበኛ ስራ እንዲገባ ይሄንን ስራ ሰርተዋል። ከፍኖተ ሰላምና አካባቢው በተያያዘ እርግጥ ነው ፍኖተ ሰላም እና እዚያው አካባቢ ያሉ በጥቂት ኪሎ ሜትሮች ያሉ ሁለት አነስተኛ ከተሞች ጋር የመንገድ መዝጋት እና የመሳሰሉ እንቅስቃሴዎች ተካሂደዋል። እነዚህ እንቅስቃሴዎች ለአጭር ጊዜ ቆይተው የተጠናቀቁ ናቸው። በሂደቱ ግን ፍኖተ ሰላም ላይ የአንድ ግለሰብ ቤት የነዳጅ በቤቱ ላይ ጨምሮ ለማቃጠል ሙከራ ተደርጓል። ይሄም ሙከራ ያደረጉ በሚደረግበት ሰዓት ግለሰቡ ደግሞ በቤት ውስጥ ነበረ። ራሱንና ቤተሰቡን ለመከላከል በወሰደው እርምጃ የአንድ ሰው ሕይወት ጠፍቷል። በአጋጣሚ ቤቱም ተቃጥሏል። ስለዚህ እዚህ ላይ ማስተዋል የሚገባው በዚህ አጋጣሚ በተነሱ ግጭቶች እና ግርግሮች የህብረተሰቡ ጥያቄ ያልሆነ አንዱም መድረክ ላይ አንዱም ህዝብ የክልላችን ህዝብ በየትኛውም አካባቢ የግለሰቦችን ቤት የማቃጠል፣ የመዝረፍ እና ሁከት የመፍጠር ጥያቄ በየትኛውም መድረክ አልተነሳምም ሊነሳም አይችልም። ነገር ግን አሁን አሁን እየሆኑ ያሉት ነገሮች ምንድን ናቸው? እንደዚህ አይነት ሰላማዊ ሁኔታ የዜጋውን ሰላማዊ ህይወት የሚያናጉ ውድመት የሚያደርሱ ጉዳቶች ናቸው። እነዚህ ደግሞ በሂደቱ እንደዚህ አይነት ግጭትና የአካልን መጉደል በዚህ አጋጣሚ በሚያሳዝን ሁኔታ የህይወት ማለፍም ውጤት አስከትለው ያልፈዋል ስለዚህ የዛሬው የፍኖ ተሰላሙ የግለሰቡን ቤት ለማቃጠል በተደረገ ጥረት ቤቱ ተቃጥሏል። በሂደቱ ደግሞ ግለሰቡ ቤተሰቡንና ራሱን ለመከላከል በወሰደው እርምጃ ቅድም የገለጽኩት ሁኔታ ተፈጥረዋል ማለት ነው። በቁጥጥር ስር የዋለ ሰው አለ። ከዚህ ሁኔታ ጋር ተያይዞ እንግዲህ በቅድም እንደተባለው በፍኖ ከ በሰላም ሁኔታ የሃይማኖት አባት በቁጥጥር ስር ውለዋል ያልከኝ ስህተት ነው። ከአካባቢው መረጃውን አለን። በሃይማኖት አባት በዚህ ግጭት ውስጥ መቼም እንደሚታመነው በእንደዚህ አይነት የዜጎችን ሀብት ንብረት በሚያወድም በሚያጠፋ በሚያቃጥል እንትን ውስጥ አይሳተፉም። ይልቁንም የሃይማኖት አባቶችና ታዋቂ ሽማግሌዎች የአካባቢው ነዋሪዎች ይሄንን ነገር ለማርገብ ሲሰሩ ነበረ። ከአመራሩም ጋር ውይይት አድርገው እንደዚህ አይነት ሁኔታ በአካባቢያቸው ላይደገም፣ ላይከሰት መስራት እንደሚገባ ውይይት እያደረጉ እንደሆነ ነው ያለን መረጃ። እና በዛ አካባቢ ከግጭቱ ጋር ተያይዞ ግን እዚህ ላይ መግለጽ መፈልገው በግጭቱ ሂደት ውስጥ ምናልባትም በወንጀል የሚጠረጠሩ ጉዳዩ ወደፊት የሚጣራባቸው ተመክረው የሚመለሱ እንደዚህ እንደዚህ አይነት ክስተቶች እንደሚከሰቱና እንደሚኖሩ ምንም ጥርጥር የለው። ምክንያቱም እየሆነ ያለው ነገር ቅድም እንደገለጽኩት የከተሞቹን የአካባቢዎቹን ሰላም የሚያናጋ እንቅስቃሴ ከሀሳብን በነፃነት ከመግለጽ በእጅጉ የራቀ ሀሳብን ሰላማዊ በሆነ መልኩ ከመግለጽ በእጅጉ የራቀ ተግባር ስለሆነ በዚህ ተግባር ውስጥ ጥፋት ስለጠፋ ይሄ ጥፋት ምናልባት የሚያስጠረጠራቸው ወይም ደግሞ እጅ ከፍንጅ የተያዙ ወገኖች በሕግ ጥላ ስር መንግስት እስካለ ድረስ በሕግ ጥላ ስር ሆነው በቁጥጥር ስር ውለው ጉዳያቸው የሚጣራ መሆኑ አለ የማይባል ነው። ነገር ግን አሁን በጉዳዩ ዛሬ በተከሰተው ክስተት ምን ያህል በቁጥጥር ስር ዋለ፣ ምን ያህሉ ተለቀቀ፣ እንደዚህ የሚለውን በዝርዝር ወደፊት መልስ የምንሰጥበት ነው የሚሆነው። በአጠቃላይ አሁን እጆ ላይ መረጃ የለም ማለት ነው፣ ዝርዝር መረጃ በዚህ ላይ ዝርዝር መረጃ የለንም። ግን የተከሰቱት ክስተቶች ናቸው በፍኖተ ሰላምና አካባቢው የተከሰቱት ክስተቶች እንደተከሰቱና ምን ጉዳት ጥለው እንዳለፉ ነው ትክክለኛ መረጃ ያለኝ ከዛ በዘለለ ግን በሂደቱ ምን ያህል በጉዳትም መጠን ይሁን በጥፋትም ጥፋተኛ ጥፋተኛ ሆነው በሚገኙና በተጠረጠሩ ወገኖች በኩል ያለውን ወደፊት የምናጣራውና መረጃ የምንሰጥ ነው የሚሆነው። አቶ ንጉሱ ጥላሁን አመሰግናለሁኝ ለሰጡኝ ዝርዝር ማብራሪያ ጊዜ ይስጥልኝ። አመሰግናለሁ።